በሰሜን ኬንያ በቱርካና በአሁኑ ሰዓት ረሃቡንና ድርቁን ሸሽተው የመጠለያ መንደር አጠገብ የሰፈሩት የኬንያ ከብት አርቢ ለእኛም እርዳታው ይገባናል የሚለውን ጥያቄያቸውን አንስተዋል። ለስደተኞቹ የሚደረግላቸው እንክብካቤና እርዳታም ለእኛም አብሮ መቅረብ ይኖርበታል። እንደነሱ ለእኛም በቂ የሚበላ ምግብ፣ የሚጠጣ ንጹሕና የስራ እድልም መዘጋጀት ይኖርበታል። ከሩቅ ቦታ መጥተው ስደተኞቹ የኛ መሬት ላይ ሰፍረዋል። ለዚህም የካሳ ገንዘብ በአስቸኳይ ለእኛ መከፈል ይኖርበታል። ለስደተኞቹ መኖሪያ በቤት ይሰራላቸዋል። እንደኛ ግን ምንም አይደረግም። ዞር ብሎም እኛን የሚያሰው የለም። መሆን የለበትም። በህጉ መሰረት ለኬንያ ተወላጆች ደህንነትና የኑሮ ሁኔታ መሻሻል ተጠያቂው የተባበሩት መንግስታት ድርጅት ሳይሆን፣ ይህ ለማንም ሰው ግልጽ ነው የኬንያ መንግስት ነው። የቱርካና አካባቢ ባለስልጣንም ሚስተር ኢማዝ ናሞዋራ ይህን መሰረት አድርገው ዋና ከተማ ናይሮቢ የተቀመጡትን የሀገሪቱን መሪዎች ለችግሮች ሁሉ መባባስን ተጠያቂ አድርገው እነሱን ከሰዋል። መንግስት ውጤት የሚያመጣ የተቀነባበረ የስራ እቅድ ነድፎ ለህዝቡ አያቀርብም። የኬንያ መንግስት ችግሮችን በጋራ ለመፍታት እኛንም የአካባቢውን ሰዎችን በመፍትሄው ፍለጋ ላይ ጠርቶ አያሳትፍም ስም አያነጋግርም። የእርዳታ ገንዘብ ቢገኝና የረሀብተኛው ቢመደብም የጋራ መፍትሄ ስለሌለ ከገባንበት ችግር ትንሽም ፈቀቅ ማለትም አልቻልንም። ለስድስት መቶ ሺህ ቤተሰቦች ማስታገሻ እርዳታ በአስቸኳይ ይደረግላቸዋል። ያም ሆኖ ብዙ የተረሱና ያልታቀፉ ራቅ ብለው የሚኖሩ የተራቡ ቤተሰቦችም አሉ። ደጋግመን ናይሮቢ ላይ የተቀመጡትን ትላልቅ የአገሪቱን ባለስልጣኖች በጋራ ችግሩን ለመፍታት አብረን እንስራ ብለን ጠይቀናቸው ነበር ግ ይህን የእኛን ጥያቄ የሚሰማ ሰው የለም። የናይሮቢ ባለስልጣኖች በጣቢያችን በኩል ሲጠየቁ የገጠሩን የአካባቢ አስተዳዳሪዎች የችግር ሁሉ መነሻ ናቸው ብለው ሳምነቱ በተራቸው ከሰዋል። አንድሪው ቱምር የእርሻ ሚኒስቴሩ ምክትል ሚኒስትር መልሰው ያነሱትም ጉዳይ ይህንኑ ነው። የአካባቢውን አስተዳደር በደንብ ሳይዘጋጁበት ድርቅና በድንገት ሳይታሰብ መጥቶ ስለመታቸው እነሱን ቶሎ ብለን ደርሰን መርዳት ይኖርብናል። ለክፉ ዘመን የሚሆን ከአደጋ ለመከላከል ምንም ያስቀመጡትና የሰበሰቡት ገንዘብና በቂ ባጀት የሚቀርብ ነው በእጃቸው ላይ የለም። ለዚህ ሁሉ ችግር ዋና ተጠያቂው የአካባቢው አስተዳደር ነው። በእኛ መወትወት፣ በእኛ ያላቋረጠ ማስጠንቀቂያ የውሃሁን የአካባቢው አስተዳደር ትንሽ ቢሆንም መንቀሳቀስ ጀምረዋል። አሁን የምንመክራቸው የረሃብ አደጋውን ለመከላከል ለመከላከል ጥሩ ዝግጅት ወደፊት እንዲያደርጉ ነው። አንዱ እንደዚህ እያለ እዛ ሌላውን ሲከስ፣ በድርቅና በረሃብ በመጠጥ ውሃ መጥፋትና በእህል ችግር በሚሊዮን የሚቆጠሩ ሰዎች በኬንያ በአሁኑ ሰዓት ሰቃያሉ፣ ይታመማሉ ይሞታሉ። ጉዳዩ ከዛ አልፎም አሁን በስደተኞችና በነዋሪዎቹ መካከል ቅናትና ጥላቻንም አስነስተዋል። ዘንድሮውም የሚጠበቀው ዝናብ እንደማይዘንብም ብዙዎቹ አረጋግጠዋል። በምስራቅ አፍሪካ ላይ የረሃብ በዛም የሞት አደጋ በትልቁ በዚህ ዓመት አንዣቧል። ይልማኤል ሚካኤል ዶቼ ቬለ ራዲዮ ጣቢያ ከበርሊን ከተማ